Boys of them. ተቀማጭነቱ በሰሜን አሜሪካ የሆነው ኢትዮ ግሎባል አርትስ ከያሬድ የሙዚቃ ትምህርት ቤት ጋር በመተባበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚያሳትፍ ዜማ ፍለጋ የተሰኘ የድምፃውያን ውድድር ማዘጋጀቱን አስታወቀ። የታዋቂው አሜሪካዊ ዘፋኝ ኤኮን ባለቤት የሆነች ሮዚ ንጉሴን ጨምሮ ስድስት ኢትዮጵያውያን ያቋቋሙት ይህ ውድድር በድረገጽና በአካል የሚካሄድ ሲሆን አሸናፊው አሜሪካን በሚገኘው ኢንትሪግ ሪኮርድስ አልበሙን እንዲሰራ ና በተለያዩ የአሜሪካ ግዛቶች የኮንሰርት ስራዎችን እንዲያቀርብ ግብዣ ይደረግለታል። ስመኝሽ የቆየ ኢትዮጵያውያንም በኢንተርኔት የሚያሳተፈው ዓለም አቀፉ የሙዚቃ ውድድርን ካዘጋጁት አንዱ የሆነውን አርቲስት ቴዎድሮስ ለገሰን አግኝታ አነጋግረዋለች። እንደሚከተለው ይቀርባል። በቅድሚያ እስኪ ኢትዮ ግሎባል አርትስ የሚባለው ድርጅት አስተዋውቀን፣ መቼ፣ የት ና ለምን አላማ የተቋቋመ ድርጅት ነው? ኢትዮ ግሎባል አርትስ የተቋቋመው በዚህ በሰሜን አሜሪካ ነው። ስድስት ስድስት አባላቶች አሉት። ባለቤቶችም ናቸው። ከካሊፎርኒያ፣ ከአትላንታ፣ ከዴምቪ እና ከካናዳ ነን። እንግዲህ እነዚህ ሰዎችን ሁሉ የተሰባሰብንበት ዋና አላማ ደግሞ ኢትዮ ግሎባል አርትስ በሚባል ተሰባስበን ጥበብን ፍለጋ በሚል አሁን አለም አቀፍ ደረጃ ላይ የመጣውን የኮቪድ ምክንያት በማድረግ ሁላችንም ቤት ውስጥ በመቀመጥ እስኪ ለጥበብ የሚሆን አንድ ስራ በቨርቹዋል የሚሰራ ስራ ክሬት እናደርግ እና አንድ ባለሙያ እንፈልግ፣ በተለያዩ ሙያዎች ውስጥ ያሉ ግን አንድ ባለሙያ እንኳን በአመት ብናወጣ ብለን ተነጋገርን። ከዛ በኋላ ይህንን ኢትዮ ግሎባል አርትስ የሚባለውን ድርጅት አቋቋምን። በቨርቹዋል አማካኝነት የሙዚቃ ውድድር፣ የኮሜዲ ውድድር፣ የአጭር ፊልም ውድድር እና የፋሽን ሾው እና የተለያዩ እያደጉ የሚሄዱ የተለያዩ የጥበብ ስራዎችን በቨርቹዋል አማካኝነት አለም ላይ ላሉ ኢትዮጵያኖች እና ትውልድ ኢትዮጵያያኖች በሙሉ ፈጠር ነው። የመወዳደሪያ መስክ ነው። በሙዚቃ ብቻ ሳይሆን የተለያዩ ዘርፎች በተለያዩ ባላቸው ተሰጠው መወዳደር እንደሚችሉ ገልጸሃልና ሰዎች ሲመዘገቡ ራሱ የሚሰጣቸው ዘርፍ የተለያየ ክፍል አለው ወይስ በምን መልኩ ነው? ግልጽ ለማድረግ ያክል አሁን የተከፈተው የሙዚቃው የዘፈኑ ውድድር ነው። ግን ያኛውንም ተመዝግበው እኔ የምወዳደረው በዚህ ነው ኖት የሚሰጡበት አለ። ከአስራ አምስት ቀን በኋላ የኮሜዲውም የፊልሙም ይከፈታል። ያን ጊዜ ሁሉም ላይ መመዝገብ የሚፈልጉበት ውድድር ላይ መመዝገብ ይችላል። አንድ ሰው ከኢትዮጵያም ሆነ ከየትኛውም ዓለም ክፍል መወዳደር የሚፈልግ ሰው ማድረግ የሚገባው ነገር ምንድን ነው? በመጀመሪያ አንድ ሰው ለመወዳደር ኢትዮ ግሎባል አርትስ ዶት ኮም ዌብሳይታችን ላይ ገብቶ ሬጅስተር ያደርጋል። ከዛ በኋላ ኮንፈርሜሽን ይላክለታል ኢሜሉ ላይ። ከዛ ያንን ኢሜል መልሶ ይልካል። ያን ጊዜ የሁለት ደቂቃ በድምጽ የተቀዳ ሙዚቃ በቪዲዮ ላክልን ይባላል እሱን ይልካል። ከዛ በኋላ ረጅስተር አድርጓል። ያ ነው የመጀመሪያ ውድድሩ። የሁለት ደቂቃ የድምጽ ውድድር ነው። ከዛ እሱን ማለክ ማለፍ ከቻለ ወደ ሰማንያው ወደ አርባው ወደ መጨረሻ ውድድር ይቀጥላል ማለት ነው። ስለዚህ የተላኩት ሁሉም ቪዲዮዎች ኢንተርኔት ላይ ይለቀቃሉ። አዎ ሁሉም ይለቀቃሉ። ህዝብ ይዳኛቸዋል። የያሬድ ሙዚቃ ቤት ዳኞቻችንም ለዚህ ሙያ የተዘጋጁ ሰዎች አሉን። በእነሱ አማካኝነት ወደሚቀጥሉት ዙር የሚያልፉት ደግሞ ወዲያውኑ በኢሜላቸው ስላለ ማማ እንዳለፈ፣ ማማ እንደወደቀ ይላክላቸዋል። በበይነ መረብ አማካኝነት ወይም በቨርቹዋል የሚካሄድ ውድድር ነው። ኢንተርኔት በስፋት ላይኖር ላይገኝባቸው የሚችሉባቸው ቦታዎችም ሊኖሩ ስለሚችሉ ምናልባት ኢትዮጵያውያን ተወዳዳሪዎች በዚህ ላይ እንዲሳተፉ እንዴት ነው የምታበረታቱት? በሁለትና ሶስት መንገድ ኢትዮጵያውያን ተወዳዳሪዎችን ለማገዝ ሞከርንበት መንገድ አለ። አንደኛው ከተመዘገቡ በኋላ በቀላሉ ኢንተርኔት ላይ ሙዚቃቸውን መላክ ካልቻሉ እዛው አገር ላይ በምንከፍተው ቢሮና ስልክ ቁጥር እናስቀምጣለን እዛ ሄደው ዘፈናቸውን መቅረጽ ይችላሉ። ይቀረጽላቸዋል። ስቱዲዮ አለን። ለዚህ ስራ ተዘጋጃለን። እንዲሁም ብቻችንን አደለም የምንሰራው የአሬድም አብሮን በዳኝነትም ስራዎችን በማማከርም ሙሉ ለሙሉ ከእኛ ጋር አብሮ ነው የሚሰራው። የአሬድ ሙዚቃ ቤትም እንደገና እኛ በምንከፍተው ስቱዲዮም ሄደው መቀረጽም ሙዚቃቸውን መላክ ይችላሉ። ከእንደገና ደግሞ ክፍለ ሀገር ያሉ ገጠር ያሉ ሰዎች መወዳደር ቢፈልጉ በየክፍለ ሀገሩ ላይ ያሉትን የፓርክ ክፍሎችን አነጋግረን እነዚህን ተወዳዳሪዎች የሚረዱበትን መንገድ ለመፍጠር እንሞክራለን። ምዘና ውስጥ እንዴት ነው የሚሆነው? በምን መልኩ ነው ተወዳዳሪዎቹ የሚለዩት? ቅድም እንደነገርኩች ይህንን ስራ የምንሰራው ሙሉ ለሙሉ ከያሬድ ሙዚቃ ቤት ባለሙያዎች ጋር ነው፣ መምህራኖች ጋር ነው፣ የሙዚቃ ባለሙያዎች ጋር ነው እና በደንብ እውቀት ያላቸው ዳኞች በዚህ ሙዚቃ ላይ አንጋፋ የሚባሉ አስተማሪዎች የሚሳተፉበት ውድድር ነው። በዛ ላይ ደግሞ እንደገና የሕዝብ ድምፅ ያስፈልገዋል አንድ ተወዳዳሪ ወደሚቀጥለው ውድድር ለማለፍ እና ዳኞቹ ሕዝቦቹ አንድ ላይ በመሆን ነው የሚሳተፉት። ምን ያክል ተወዳዳሪዎች ይሳተፋሉ? እንግዲህ የተለያዩ ዙሮች ይኖሩታል ውድድሩ። በመጀመሪያው ዙር ምን ያክል ተወዳዳሪዎች ናቸው የሚመዘገቡት? አሁን ለመጀመሪያው ውድድር ክፍት የሚሆነው ለአራት መቶ ተወዳዳሪዎች ነው። እንግዲህ የምዝገባው ቁጥር አሁን እንኳን መመዝገብ የጀመሩ ሰዎች አሉ እና በአንድ ጊዜ ዛሬ በተለቀቀ ማስታወቂያ ወደ መቶ ሰው ተመዝግቧል እና ውድድሩ በጣም ከሰፋ የተወሰነ ልንጨምርላቸው እንችላለን። ግን አቅዳችን አራት መቶ ነው። ከዛ በኋላ ወደ መቶ ከዛ በኋላ ወደ ሰማሪያና አርባ ሲሄድ ወደ ኢትዮጵያ ሄደን በአካል የሚወዳደሩበትን አጋጣሚዎች እንፈጥራለን። ግን ስቲል ኢትዮጵያ ውስጥ መግባት የማይችሉ ሰዎች ካሉ ወይንም በተለያየ አጋጣሚ ኢትዮጵያ ውስጥ እስከ መጨረሻው ኢትዮጵያ ውስጥ መገኘት ባይችል አንድ ሰው እስከ መጨረሻው ድረስ ሙዚቃውን በቨርቹዋል በኢንተርኔት በመላክ እስከ ውድድሩ ፍጻሜ መሄድ የሚችል ነው። በቀጣዩ ዙር ሁለተኛው ዙር አዲስ አበባ ላይ በአካል የሚደረግ ነው ብልሃልና ከመላው ዓለም የተመረጡ አዲስ አበባ ገብተ መወዳደር የሚችሉ ወጫቸው በማን ነው የሚሸፈነው? በዚህ ውድድር ላይ ኢትዮጵያ ሄደው መወዳደር ግዴታ አይደለም። አላማችን በቨርቹዋል ሰው ካለበት ቦታ ሆኖ እስከ መጨረሻው ድረስ ውድድሩን መሳተፍ የሚችልበት ፕላትፎርም ላይ የተፈጠረው። ስለዚህ ግዴታው አይደለም። ውድድሩን ግን መጥቼ እወዳደራለሁ ካለ በራሱ ወጪ መጥቶ አርባዎቹ ተወዳዳሪዎች ኢትዮጵያ ላይ ስለሆነ የሚወዳደሩ መወዳደር ይችላል። አይ፣ አልችልም፣ እኔ አቅም የለኝም፣ በቨርቹዋል ግን እስከ መጨረሻው መወዳደር ይችላለሁ የሚል ሰው ካለ እስከ መጨረሻው ድረስ በቨርቹዋል ሙዚቃውን እየላከ የውድድሩ አሸናፊ እስከመሆን ሊደርስ ይችላል። ታዋቂው ዘፋኝ የኤኮን ባለቤት ሮዚና ንጉሴ የምትመራው ኢንትሪግ ካምፓኒ ተሳታፊ ሆኖ ተጠቅሷልና በምን መልኩ ነው በዚህ ውድድር ላይ የኢንትሪግ ካምፓኒ ወይም የሮዚና ተሳትፎ? እዚህ ውድድር ላይ አሸናፊ የሚሆነው ተወዳዳሪ መጨረሻ ላይ አልበም እንዲሰራ ነው እኛ የምንፈልግ። የአሜሪካን ቪዛ ከተሳካለት ሙሉ ለሙሉ ሙዚቃ ኢትዮጵያ ካለቀ በኋላ የመጨረሻ ሪከርዲንጉን በሮዚና ስቱዲዮ አትላንታ ላይ መጥቶ አሸናፊ ይቀረጻል። በዛውም በዚሁ በሮዚና ስቱዲዮ አማካኝነት አሜሪካ ላይ ቱር እንዲያደርግ እናመቻችለታለን ማለት ነው አሸናፊው። ኢትዮጵያ ውስጥ የመጀመሪያ ጊዜ አይደለም እንደዚህ አይነት ውድድሮች ሲዘጋጁ። ይዘታቸው ተመሳሳይ የሆኑም ውድድሮች ኢትዮጵያ ውስጥ ይዘጋጃሉ። ይሄኛው ደግሞ ለየት ባለ መልኩ ዓለም አቀፍ ውድድር ነው እና ያለው ፋይዳ ምን ይመስላል? በተለይ ተሰጥኦ ያላቸውን ሰዎች በማውጣት ረገድ የሮዚና ስቱዲዮ ኢንተርናሽናል ነው። ኢንተርናሽናል ፕሮዲሰር ነኝ። ስለዚህ ኢንተርናሽናል ዘፋኝ የመሆን የምድል ሁሉ አጋጣሚው ሊኖር ይችላል። ከዛ ባሻገር ትልቁ ነገር ለየት የሚያደርገው ነገር ይሄ ውድድር እዛው ባሉበት መሆናቸው። አሁን ለምሳሌ ናይሮቢ ላይ ያለ አንድ ስደተኛ ድምፃዊ ሆኖ ዘፋኝ ሆኖ የተሰደደ ሰው ሊኖር ይችላል። ግን ይሄ ቨርቹዋል ውድድር በመካሄዱ እስከ መጨረሻው ድረስ አሸናፊ ሆነው እንደገና የሚወደውን ሙያ ሊቀላቀል ይችላል። የተለያዩ አለም ላይ የተሰደዱ ኢትዮጵያውያን ዘፋኞች፣ የጥበብ ባለሙያዎች አሉ። ስለዚህ ዋናው የኢትዮ ግሎባል አርቲስት ፍላጎት እነዛን የጥበብ ሰዎች ፈልጎ ማግኘትና አንድ እንኳን በአመት አንድ ባለ የጥበብ ሰው ማድረግ ነው። እሺ፣ እንግዲህ አርቲስት ቴዎድሮስ በአድማጮችን በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዜር ስትልኝ